መጽሐፉን ያገኘሁት በደብረ ብርሃን ዩኒቨርሲቲ የእንግሊዝኛ ቋንቋ መጻፊያ ማዕከል ነው እና ንባብ ላይ ብዙ ትኩረት ስላልነበረ መጽሐፍ አደራደራቸው አቧራን የነበረበት ነበር፣ እና ያንን ታቀዳ አገኘሁት ይመጣል። መጽሐፉን አነበብ ከረጎምኩት፣ አሳቀምኩ። ከዚያ የኔ ጓደኞች፣ ዲግሪ ያላቸው ጓደኞች፣ በህይወታችን ለመጀመሪያ ጊዜ መጽሐፍ መጽሐፏን በዘንጨረስ ይሰማ። በዚህ ምክንያት እነሱ አንድ መጽሐፍ ብቻ ሬታቸው ከአንድ ደግሞ ሌላው ህብረተሰብ ከዚህ የባዕተ እንደሆነ በመገንዘብ ቤተ መጽሐፍት በደብረ ብርሃን ከተማ ያስፈልጋል በማለት በዚያ አመት በሁለት ሺህ ስምንት ራስ አበበ አረጋይ ቤተ መጽሐፍትን መመሰሪች እያሉ ማለት ነው። መጽሐፍቶቹን ከየት ከየት ነው የምታገኘው? ሰዎችስ እንዲጠቀሙ የምታደርግበት ልዩ ሂደት አለ ወይ? ስለ ቤተ መጽሐፍቱ ጥቂት አስጎብኘን። ቤተ መጽሐፍታችን ላለፉት አራት አመታት አገልግሎት እየሰጠ የሚገኝ ነው። ራስ አበበ አረጋይ ቤተ መጽሐፍት ሁለት ሺህ የሚሆኑ መጽሀፍት አሉት። መጽሀፍቱን በዋነኝነት የማገኘው ከአዲስ አበባ ገበኛ ለመግዛት ነው የእኔ ነው ንብረትነቱ ቤተ መጽሀፍቱ እዚያ ቤተ መጽሀፍት ውስጥ ገብቶ ማንበብ ይቻላል ማንበብ አያስከፍልም። በቤተ መጽሐፍቱ ክፍያ የሚኖረው ወደ ቤታቸው ሲወስዱ ነው። በቀን አንድ ብር ይፈብራሉ። ይህም አንዳንድ አስተዳደራዊ ወጪዎችን ለመሸፈን ያግዛል። ሙሉ በሙሉ አይሸፍንም። የአስነባቢዎች ክፍያ አለ፣ መጽሐፍ መግዛት አለ እና ይህን ሁሉ ወጪ ተቋቁመን እስካሁን ለአራት ዓመት እየቀጠልን ነው። ንባብ ላይ ለውጥ ለማምጣት ባለን ዝንባሌና ፍላጎት የተነሳ ነው እና ቤተ መጽሐፍቱ መጽሐፍትን ትየጥም አለ ከዚያም የሚያገኘው ኮሚሽን ቶስ ያለ በአስተዳደራዊ ዎ ይፋ ይጠጣል። ከቤተ መጽሐፍቱ ስራ ጎን ለጎን ደግሞ በተለይ ሕፃናት የሚያነቧቸው የተረት መጽሐፍት የታሪክ መጽሐፍት እንዲበዙ በማሰብ በራስ ተነሳሽነት ከእንግሊዘኛ በርካታ መጽሐፍትን ወደ አማርኛ እንደመለስክም ሰምቻለሁ። ይሄ ነገር ስ እንዴት ተጀመረ? እስካሁን ድረስ ምን ያክል መጽሐፍትን ወደ አማርኛ ቋንቋ መልሰሃል? የልጆች የተረት መጽሐፍት ለልጆች የሚሆኑ ንባቦችን መሳዘን የጀመርኩት የአሜሪካ ሰላም ጓድ በዚህ በደብረ ብርሃን አካባቢ የሚሰራ ነበር እና እነዚህ የተረት መጽሐፍት ትረት በአዲያገ መጽሐፍት እና በትምህርት ቤቶች እንዳለ ስለተገነዘበ መጀመሪያ አፍሪካን ስቶሪ ቡክ ከሚባል ድርጅት ጋር የእነሱ ድረገጽ ላይ ብዙ ተረቶች አሉ፣ በእንግሊዝኛ እና በአፍሪካ ቋንቋዎች የእኛ ሀገር ቋንቋዎች ስላልተካተቱ እነዚያን እንድተረጉም እና በበጎ ፈቃደኝነት እንድሰራ ያበዙ። ከዚያ እነዚያን ወደ አማርኛ መተርጎም ጀመርኩ። ከአንድ አምስት አመት በፊት ይሆናል። እነሱን የተረጎምኩ በጎ ፈቃደኞችን ደግሞ ወደ ኦሮምኛ፣ ወደ ትግርኛ እንዲተረጉሙ በማድረግ በዚህ መንኩል ተጀመረ። ወደ ልጆች መጽሐፍ ትርጉሙ ማለት ነው። ዘንድሮ የካቲት አስራ ሶስት የአለሚያስ መስጫ ቀን ይከበር ነበር። አመታዊ ነው የህንድ ድርጅት ጦርበር የሚባል እሱ ተርጉምልን በማለት ማለት በጎ ፈቃደኞችን ያብዙ ነበር አርባ የተረት መጽሐፍትን ያለሚያት መሰቀን በንባብ ላይ የሚሰሩ ወጣቶች ወይንም ደግሞ ከመጽሐፍት ጋር የሚሰሩ ሰዎች በዘርፍ ውስጥ ያሉ የተወሰኑ ክፍተቶች ለስራው እንደማይመቹ ይጠቅሳሉ። አንተ የትርጉም ስራዎችን ለህጻናት የሚሆኑ መጽሐፎችን በምታሰናዳበት ወቅት እንዲሁም ደግሞ ቤተ መጽሐፍቱን በምታዋቅርበት ወቅት ምን አይነት ችግሮች ገጠሙህ? እንዴት አርገህ ስፈታሃቸው? ቤተ መጽሐፍቱ ያው በግል ቤተ መጽሐፍት ዘርፍ ፈቃድ ባይኖርም ሀገርም እኔ እስከማውቀ ድረስ እንደ ሌላ ሀገር ለምሳሌ እንዲያህል ወይም በሌሎች ሀገራት ባይኖርም ባለው ክፍተት መስራት ያስፈልጋል ብዬ ክፍተት መሳሪያ እና መጽሐፍት ችርቻሮው ንግድ በሚለው ፈቃድ እንደ ማንኛውም ንግድ ተቋም ከመንግዲ እየሰራው ነው። ቤተ መጽሐፍታችንም የሚንቀሳቀሰው በዚያ ነው። በተገኘው ክፍተት ነው እየተጠቀሙት ያለው። ራሱ የፖሊሲ ድጋፍ ቢኖረው ግን ምናልባት ታክስ ቅልሚያሳሊ ይኖር ይችላል። ሌሎች ማበረታቸዎች ሊኖሩ ይችላል እና በየአካባቢ የግል ቤተ መጽሐፍት ሊስፋፋ ይችላል በዚህ መልኩ። ስለዚህ ይህ መታየት ያለበት ነው። የቤተ መጽሐፍት ዘርፍ እንደምናየው በሀገራችን ባለቤትን ብዙም የለም። ብሔራዊ ቤተ መጽሐፍት አሁን አዲስ አበባ ያለ ነው እንጂ ብዙዎቹን አብያተ መጽሐፍት የሚያዝ የራሱ የሆነ መዋቅር የሌሎች አፊስ ሀገራት ያለው አይደለም። ስለዚህ በቤተ መጽሐፍት ዘርፍ ክፍተቶች አሉ። እነዚያ ቢስተካከሉ በግል ፍላጎት ያላቸው ሰዎች፣ ማህበራት ሊገቡባቸው ይችላሉ። በልጆች መጽሐፍ ዝግጅት በኩል የልጆች መጽሐፍ ማዘጋጀው በብዛት በበጎ ፈቃደኝነትና ለዘርፉ ባለኝ ዝንባሌ ነው። ሌሎችንም ሰዎች የምመክረው ለልጆች መጽሐፍትን ብንተረጉም፣ ብናነብ እና ብናሰራጭ አሁን ወጣቱ ወጣቱ ትውልድ አንባቢ አይደለም የምንለው ከታች ተኮትኩቶ ስላልመጣ ነው። ስለዚህ ህጻናትን በየደረጃው አንባቢ እንዲሆኑ ማድረግ የሚያስችለንን ስራ ብንሰራ፣ ከዛሬ ብንተረጉምላቸው፣ ብናሰራላቸው፣ ብናቀርብላቸው አንባቢ ትውልድ መፍጠር እንችላለን። ከመሰናክሎቹ ይልቅ መፍትሄ የሆኑ በብዛት የሚታይ የኢማክሊንን መጽሐፍ ሌፍት ቱ ቴል በዛ ዘመን የደረሰውን አሰቃቂ ጭፍጨፋ የተመለከተውን ታሪክ ወደ አማርኛ መልሰኸዋል። ስለ ሩዋንዳ ጭፍጨፋ የሚያወራ መጽሐፍ አሁን ላሉ ኢትዮጵያውያን ወጣቶች ምን ያህል እርባና ወይንም ምን ያክል ግንኙነት ይፈጥራል ብለህ በማሰብ ነው ወደ ትርጉሙ የገባኸው? ይቺ አመሰግናለሁ። መጽሐፉ ለፍትል የኢማንቴሌዛ ጊዛ ወደ አማርኛ የተረጎምፊት ፎቶች በሚል ርዕስ ነው። እና ይህ መጽሐፍ በርካታ ቁም ነገር ያለው መጽሐፍ ነው። ከቻችሎ ስለ መኖር አንዳችን የሌላውን ባህል ቋንቋ ማክበር እንዳለብን፣ ብሔራዊ እርቅና ውይይት እንደሚያስፈልግ እነዚህን የሚያሳስብ መጽሐፍ ነው። ሩዋንዳ በታሪኳ በጣም አሰቃቂ የሆነውን ዓለምም ዝም ብሎት ያለፈውን ዘር ማጥፋት አሳልፋለች። ይሄ ለሌሎቻችን መማሪያ የሚሆነው ለወጣቱም ሊሆን ይችላል። ብዙ ጊዜ በእኛ ሀገር የውይይት ባህል ዘቀም ያለው ይመስለኛል እና ተቻችሎ የመኖር ሴታችን እየተሸረሸረ